ከኤስቢኤስ ራዲዮ ዳውንሎድ በማድረጉ እናመሰግኖታለን። ሙሉ ፕሮግራሙን እንዴት ማድመጥ እንደሚችሉ ለመረዳት ኤስቢኤስ ዶት ኮም ዶት ኢዩ ስላሽ አምሃሪክ ይጎብኙ። ኢንጂነር፣ ሰለሞን ገብረስላሴ፣ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አንድነት ከጁላይ አንድ እስከ አራት ስምንተኛ መደበኛ ጉባኤውን ዳላስ ሰሜን አሜሪካ አካሂዷል። የጉባኤው ዋነኛ የመናገሪያ አጀንዳዎች ምን ነበሩ? በመጀመሪያ ይሄ ዕድል ስለተሰጠኝ አመሰግናለሁ። በዋነኛነት አጀንዳዎች የነበሩት አንደኛ፣ አሁን አገራችን ውስጥ እየተካሄደ ያለውን ተስፋ ሰጪ ለውጥ በምን ዓይን አባሎቻችን እና የጉባኤው ወኪሎች እንደሚመለከቱት እንድንናበብ እና ሁላችንም በአንድ ገጽ ላይ እንድንሆን ጥረት ያደረግንበት ነው። በዚህም ተሳክቶልናል። ሁላችንም ይሄ ለውጥ አዎንታዊ እንደሆነ በአብዛኛው ኢትዮጵያ ሕዝብ የተደገፈ እንደሆነ እና እኛም የድርሻችን ማድረግ እንዳለብን የተማመንበት ሁኔታ ነው ያለው። ሁለተኛው ዓላማው የትግል ስልታችን የመመርመር ጉዳይ ነበረ። አሁን በተፈጠረው አዲስ ሁኔታ አንፃር በሶስተኛ ጉባኤያችን ህዝቡን ያማከለ የትግል ስልት የሚል ነበር። ይህንን ፈቀቅ ልናደርገው እንችል እንደሆነ እና አሁን የኢትዮጵያን የፖለቲካ ሁኔታ የሚመጥን የትግል ስልት ማቅረብ እንዳለብን መርምረን ሙሉ በሙሉ ሰላማዊ ትግል በሚለው ተስማምተናል። ከዛ በሚቀጥል በዋነኛነት የተነጋገርንበት አገሪቱ ውስጥ ያሉ አንዳንድ ግጭቶችን በሚመለከት በቅርብ ግን ደግሞ በሀያ ሰባት አመት የታዩ ተደጋጋሚ ግጭቶች ብዙ ስላሉ በህዝቦቻቸው መካከል፣ ይሄ ደግሞ ዋና መነሻው አሁን ያለው የቋንቋና የጎሳ ፌዴራሊዝም ነው ብለን ስላመን ለዚህ አማራጭ የሚሆን ድርጅታችን ከሌሎች ጋር የሚመክርበትን የፌዴራሊዝም አስተዳደር ሀሳብ ለማቅረብ ነበር። ይህንንም የተሰየመ ኮሚቴ አቅርቦ በዚህ ላይ ወኪሎችም የጉባኤ ወኪሎች አስተያየት ሰጠው በአስራ አምስት ቀናት ውስጥ እንዲጠናቀቅ በሚል እንግዲህ እነዚህን የመሳሰሉ ጉዳዮች ናቸው የተወያየንባቸው። ቅድም እንደገለጹት አገሪቱ የለውጥ ጅምር ሂደት ላይ ነው የምትገኘው። ይህንንም የለውጥ ሂደት እየመሩ ያሉት አዲሱ ጠቅላይ ሚኒስትር ዶክተር አብይ አህመድ ናቸው። የኢህአፓ አንድነት የጠቅላይ ሚኒስትሩን ያለፉትን ሶስት ወራት እንቅስቃሴዎች አስመልክቶ ያለው አተያይ ምን ይመስላል? በእውነቱ በጣም ደሰኞች ነን። ጠቅላይ ሚኒስትሩ ኢትዮጵያ ያሉባትን ችግሮች ትውልድ ተሻጋሪ የሆኑትንም ባለፈው ሀያ ሰባት አመት የተፈጠሩትንም ግንዛቤ ውስጥ በማስገባት ተስፋ በሚሰጥ ሁኔታ በተለይም ቅራኔዎችን የሚያባብስ ሳይሆን የሚያጠብ ፍቅርና አንድነትን የሚሰብክ በተለይም ደግሞ የሀገሪቱ አንድነት አስጊ ሁኔታ ላይ ተደርሶ በነበረበት ሁኔታ ያንን የሚያደርግ መልዕክት ይዘው መነሳታቸው እና ለዚህ አመቻች ሁኔታ እና የሚመች ሁኔታ መፍጠራቸውን በበጎ አይተነዋል። ነገር ግን ይሄ ደግሞ እሳቸው የጀመሩት ጅማሮ እንዲሰፋ ዴሞክራሲ ደግሞ ማለት የህዝብ ተሳትፎ ማለት ስለሆነ በተቻለ መጠን የሲቪክ ድርጅቶችን የፖለቲካ ድርጅቶች ጋር የብሔራዊ መግባባት ጉባኤ ተደርጎ የጋራ አጀንዳ ተይዞ የእሳቸውን ሸክም ሌሎቻችንም የዜግነት ግዴታ ስላለብን አብረን እንድንካፈልና እንድንሸከም ህዝቡም በዚህ ተሳትፎ እንዲያደርግ የሚከፍትና የሚያበረታታ መዋቅራዊ ሁኔታ ቢፈጥሩ በጣም ጥሩ ይሆናል ብለን እናምናለን። ባለፉት መቶ ቀናት ውስጥ ከተካሄዱት አበይት እንቅስቃሴዎች ውስጥ ኢትዮጵያ ውስጥ በተለይም በኢትዮጵያና ና በኤርትራ መካከል የተደረገው የሰላምና ወዳጅነት ግንኙነት ነው። ጦርነቱ በይፋ እንዲያከትም ተደርጓል። ይህንን የአልጀርሱን ስምምነት አስመልክቶ በኢህአፓ አንድነት በኩል ያለው አታያይ ምንድን ነው? ኢትዮጵያ ከዚህ ምን አይነት ትሩፋት ታገኛለች? በኤርትራስ በኩል ምን ጠቀሜታ ይኖራል? በጥቅሉ በሪጂኑ ወይም አካባቢው የሚያስገኘው ሌላ ተጨማሪ እድሎች ምን ይሆናሉ የሚል ግምገማ አለ በእናንተ በኩል? በእውነቱ ከሰብአዊነት አንጻር ካየነው ተለያይተው የነበሩ ቤተሰቦች ለመገናኘት መቻላቸው፣ ተለያይተው የነበሩ ህዝቦች ለመገናኘት መቻላቸው፣ በታሪክ አን ቀር ሁለት ጎረቤት የሆኑ ሀገሮች ተለያይተው መቆየታቸው ባለፉት ሀያ አመታት ይህንን መስበርና ማገናኘት በራሱ ብቻውን ትልቅ ምስጋና ሊያሰጣቸው የሚገባ ስራ ነው እና በተለይም ደግሞ የሞቱባቸውን ለመቅበር ወይም ለሀዘን ለመድረስ የቻሉ በጣም እንደሚደሰቱ ተስፋ እናደርጋለን። አገር ከሀገር የሚደረገውን ግንኙነት በሚመለከት እንዳልከው የአልጀርሱ ስምምነት ኢትዮጵያ ያዘቻቸውን አሁን አንዳንድ አካባቢዎች ለኤርትራ መለቀቅ እንዳለባቸው የሚወስን ቢሆንም እና ጠቅላይ ሚኒስትሩም ይህን ግንኙነት ለመፍጠር ይህን እንቀበላለን ለመወያየት ብለው የተነሱ ቢሆንም አሁን ያለው ሁኔታ ከዛ በላይ ይመስላል። ምናልባትም ይሄን የአልጀርስ ስምምነት እንዲሁ ባዶ የሚያደርግ ይመስላል። ባዶ ማለቴ ከዛ በላይ ያለው ፍቅራችን ይበልጣል በሚል እሱ ዋነኛ ጉዳይ እንዳይሆን የሚያደርግ አካሄድ ይመስላል። ነገር ግን ይሄ እንግዲህ ሂደት ስለተፈጠረ ማየት አለብን። ዋናው ነገር በእኛ ልክ በኢትዮጵያ ውስጥ የተጀመረ ዴሞክራሲ ጭላንጭል እንዳለ ኤርትራም ውስጥ ይሄ ይፈጠራል ብለን ተስፋ እናደርጋለን። የፖለቲካ እስረኞችን መፍታት የኤርትራን ማህበረሰብ ወደ ዴሞክራሲ ለማሻገር የመቻል ምክንያቱም፣ ሁለቱም ሀገሮች ዴሞክራቲክ ሲሆኑ ነው ለወደፊትም ጦርነት የማይኖረው። አሁን በተጀመረው አካሄድ ኢትዮጵያ ብቻ ወደ ዴሞክራሲ ጎዳና ብትገባና ኤርትራን ባለችበት ብትቀጥል ለጊዜው ፍቅር ያለ ቢመስልም በኋላ የሚጎረብጡ ሁኔታዎች ሊፈጠሩ የሚችሉበት ሁኔታ ስለሚኖር፣ ይህም መፍትሔ ያገኛል ብለን እናስባለን። ሌሎች ደግሞ በሁለቱ ሀገሮች በጦርነት እና በአስከፊ ሁኔታዎች ውስጥ ስለነበሩ እስረኞችን በሚመለከት ምርኮኞችን በሚመለከት ጉዳይ ሆነው በአጀንዳ ቀርበው የተፈቱ መሆናቸው በሕዝብ ባይ ያልታወቁ ጉዳዮች ስላሉ ይህንንም የሚጠብቁ ቤተሰቦች ስለሚኖሩ እነዚህ እነዚህን ጊዜያቸውን ጠብቀው መልክ ይይዛሉ ብለን ተስፋ እናደርጋለን። እንግዲህ ግንኙነቱ የኢትዮጵያን ጥቅም በሚጠብቅ መልክ የት ሊደርስ ይችላል የሚለውን ድርጅታችን ባንክሮ ይመለከተዋል ማለት ነው። የኢህአፓ አንድነት ስምንተኛ ጉባኤ ካሳለፋቸው ውሳኔዎች ውስጥ አንዱ ኦሮምኛ በሀገራችን ውስጥ በርካታ ሕዝብ የሚናገረው ቋንቋ በመሆኑ ከአማርኛ በተጨማሪ ሁለተኛ የሀገሪቱ የስራ ቋንቋ እንዲሆንና የመጻፊያ ፊደሉን በተመለከተ ከላቲን በተሻለ የግዕዝ ፊደል ኦሮምኛን ይገልጸዋል ብሎ ጉባኤው ስላመነ የግዕዝ ፊደል የኦሮምኛ መጻፊያ ፊደል እንዲሆን ከሚል የስምምነት ውሳኔ ላይ ደርሷል በአሁኑ ወቅት ከዚህ ውሳኔ ላይ መድረስ ያስፈለገበት ምክንያት ምንድን ነው በአማርኛ ላይ ታካይ ስራ ቋንቋ ቢሆን ኦሮምኛ ለሀገሪቱ የሚያስገኘው ጠቀሜታ ምን ይሆናል ይላሉ ከዚህስ በተጨማሪ ሌሎች ቋንቋዎች በታካይነት በጉባኤ ላይ አልተነሱም ነበር ይሄ በእውነቱ የፍትህም ጥያቄ ነው ሀገራችን አማርኛ በታሪክ አጋጣሚ ብዙ ተናጋሪዎች ቢኖሩትም ምናልባት በሁለተኛ ደረጃ በእርግጠኝነት ለማለት ይቻል ይሆናል። አፋን ኦሮሞ የኦሮምኛ ቋንቋ ቀጥሎ ያለው ብዙ ሕዝቦች የሚናገሩት ቋንቋ ነው። ስለሆነም አገሮች የኢኮኖሚ አቅማቸው እስከፈቀደ ድረስ በተቻለ መጠን የስራ ቋንቋውን ለማበርከት መቻል አለባቸው። ግን በእኛ ሀገር አቅም ቢያንስ ኦሮምኛ የስራ ቋንቋ ከአማርኛም ተደራቢ ሊሆን የሚችልበት ደረጃ የደረስን ይመስለናል። ይሄም ደግሞ የበለጠ ህዝባችንን የሚያቀራርብ የፍትህ ጥያቄ ከመሆኑን በላይ ህዝባችንን የበለጠ ያቀራርበዋል፣ የኢትዮጵያ አንድነትን ያጠነክራል ማለት ነው። ፊደሉን በሚመለከት ደግሞ ብዙ የቋንቋ አዋቂዎች ከፖለቲካ በጸዳ መልኩ አስተያየት ሲሰጡበት እና ጥናት በተለይ ሊንጉስት የሚባሉ የቋንቋ ጠበብት አፋን ኦሮሞ በግዕዝ ቢጻፍ የበለጠ የሚቀል እንደሚሆን አመላክተዋል። ከዛ በበላይ ግን ደግሞ የኢትዮጵያ የስራ ቋንቋ ሲሆን ሌሎች ኢትዮጵያውያን አሁን ኦሮምኛ የማይናገሩ አዲሱ ትውልድ አሁን ያለው ትውልድ፣ የሚመጣው ትውልድ በግዝ የተጻፈን ቋንቋ እንደ ሁለተኛ የስራ ቋንቋ አድርጎ ቢማረው የበለጠ ውህደታችን እያጠናከረ ይሄዳል። ከዛ ደግሞ የሀገሪቱ የኢኮኖሚ እድገት እና ማህበራዊ እድገት እየበለጸገ ሲሄድ ሌሎችን ቋንቋዎችም እንደዚሁ ወደ ስራ ቋንቋነት ከፍ ማድረግ የሚቻልበት በር ይኖራል። እስከዛ ድረስ ግን በአካባቢያቸው መጀመሪያ ቋንቋቸው ልጆቻቸውን እንዲያስተምሩ እና ባህላቸው ባህላቸውና ቋንቋቸውን ሲሆን እንዲያዳብሩ ሀሳባችን እንደሆነ እና ይህንንም ከሌሎች ጋር ተግባራዊ እንዲሆን እንደምንታገል ገልጸናል። ከዚህ በፊት በውጭ ሀገር የሚገኙ ግለሰቦችም ሆነ የፖለቲካ ድርጅቶች በሽብርተኝነት መዝገብ ውስጥ ሁሉ ሰፍረው የነበሩ ወደ አገር ቤት ከተለያዩ ቦታዎች እየሄዱ ነው። ከኤርትራም ሆነ ከሀገር አሜሪካ እንደዚሁ ወደ ኢትዮጵያ መግባት ጀምረዋል። የኢትዮጵያ ሕዝባዊ አቤታዊ ፓርቲ አንድነት በትግሉ ላይ ምን አይነት ተሳትፎ ለማካሄድ እቅድ አለው? ወደ አገር ቤት ገብቶ ቅድም እንዳሉት በብሔራዊ መግባባት ላይ የበኩላችንን ድ ድርሻ መወጣት እንሻለን ብለዋል። ከዛ አኳያ ወደ ሀገር ውስጥ ገብቶ የመታገሉ ሁኔታ በቅርቡ በግብር ላይ ይውላል ወይስ ከባህር ማዶ ሆኖ የበኩሉን የትግል አስተዋጽኦ ድርሻውን ይወጣል? እንግዲህ ይህንን ጥያቄ ለመመለስ አንዳንድ እሳቤዎች አሉ። ትንሽ ታሪክንም ማየት ያስፈልጋል። ከዚህ ቀደም በሺ ዘጠኝ መቶ ዘጠና ሶስት አመተ ምህረት በጊዮን ከሌሎች ድርጅቶች ጋር በመሆን ኢህአፓ ሌሎችንም ጨምሮ በተለይ አማራጭ ኃይሎች የሚባሉት ጋር ስብሰባ ለማድረግ ኢህአደግም ፈቅዶ በኋላ አውሮፕላን ጣቢያ ሲደርሱ አባሎቻችን የታሰሩበት የእኛ ድርጅት ብቻ ሳይሆን ሌሎችም ድርጅቶች የታሰሩበት ብዙዎች አባሎቻችን ደግሞ ካይሮ ላይ የተጉላሉበት ሁኔታ ተፈጥሯል። አሁን እንዲህ አይነት ሁኔታ ይፈጠራል ብለን አንገምትም። ግን ለሰላምና ለውይይት ለብሔራዊ ውይይት ጥረት ማድረግ የጀመርነው ከቀደም ጀምሮ መሆኑን ለማመላከት ነው ከዛ በተጨማሪ በተለይ ከህወሀት ጋር የእኛ ድርጅት በግፍ ብዙ በደል የደረሰበት ነው። በጠባብ ብሔርተኝነት ህወሀት ከትግራይ ለቃችሁ መውጣት አለባችሁ ብሎን ከአርባ ዓመት በፊት ከዛም ከትግራይ ጀምሮ እስከ ጎጃም ድረስ ሰራዊታችን ደጋፊ አርሶ አደሮቻችንን እያሳደደ እየገደለ እያጠፋም ድር መድረሻቸውን እያጠፋም የነበረበት ሁኔታ በኋላም መንግስት ለመሆኑ ስልጣን ሲይዝ የከተማ መዋቅራችንን እንደዚሁ ያዳከመ የታወቁ ጓዶቻችን እንደ ጓድ ጋይም አይነቶቹን በአደባባይ እየገደለ የነበረበት ሁኔታ ስለሆነ ይሄ ሁሉ መቋሰል ስለደረሰብን ይሄን ሁሉ ግምት ውስጥ በማስገባት ጠቅላይ ሚኒስትሩ የሚሉትን የፍቅርና የአንድነት የመደመር አካሄዶችን ዋነኛነትና ቅድሚያ በመስጠት ድርሻችንን ለማበርከት እና ወደ ደግሞ ሰላማዊ ትግልን ብለን ስለወሰን ይሄ ደግሞ ትግል ሀገር ቤትም ስለሚደረግ በይፋ በሀገሪቱ ውስጥ ለመንቀሳቀስ እነዚህን ሁኔታዎች ሁሉ ግምት ውስጥ አስገብተን ከመንግስት ጋር እየመከርን ያለንበት ሁኔታ ስለሆነ በቅርቡ ለሕዝብ ውሳኔያችን የምናስታውቅ ይመስለናል። ኢንጂነር ሰለሞን ገብረስላሴ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ አንድነት ቃል አቀባይ፣ ስለ ቃለ ምልልሱ እናመሰግናለን። በጣም አመሰግናለሁ ካሳሁን እና ለምታደርገው ጥረት ሁሉ ምስጋና ይን ለአንተ እሰጣለሁ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድ እና በኤስቤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ቴለስ ወት ዩ ቲንክ ላይክ አስ ኦን ፌስቡክ ኦ ፎሎ አስ ኦን ትዊተር